ግዙፍ ኤክስካቫተሮች የቆሻሻ ክምር ከአንዱ ወደ ሌላው ያገላብጣሉ። በዩጋንዳ ዋና ከተማ ካምፓላ ዳርቻ ግዙፍ የቆሻሻ ክምር ተንዶ በርካታ ሰዎች ከቀበረ በኋላ የአደጋው ሰለቦች ፍለጋ እየተካሄደ ነው። ኤክስካቫተሮቹ ቆሻሻ በዛቁ ቁጥር የሚገለማ አስቀያሚ ሽታ አካባቢውን ይጫነዋል። ለቁጥር የሚታክቱ ዝንቦች ወዲህ ወዲያ ይራወጣሉ። የተበከለ የቆሻሻ ፍሳሽ ከኤክስካቫተሮቹ አካፋ ላይ ይንጠባጠባል። የኤክስካቫተሮቹ ሹፌሮች ራሳቸውን ከሽታው ለመጠበቅ ሁለትም ሶስትም የኮቪድ መከላከያ ጭንብል ከአፍና ከአፍንጫቸው ላይ አድርገዋል። የቆሻሻው ተራራ ሲናድ ድሆች ከሚኖሩበት የኬቴዚ መንደር ራሳቸውን ማዳን የቻሉት አስራ አራት ሰዎች ብቻ ናቸው። ሌሎች ለሕክምና ወደ ሆስፒታል መውሰድ ነበረባቸው። የቆሻሻው ክምር ከተናደባቸው መኖሪያ ቤቶች የሰላሳ አምስት ሰዎች አስክሬኖች ተገኝተዋል። ዩጋንዳ ሌሎች የሚተርፉ ሰዎች ካሉ ፍለጋ አስታካሄድ ቆይታለች። የህይወት አድም ፍለጋውን የሚመራው ቀይ መስቀል ግን አደጋው ከደረሰ ከአንድ ሳምንት በኋላ በህይወት የተረፈ ሰው የማግኘት ተስፋ እንደሌለ አስታውቋል። የፖሊስ መኮንኖች አደጋው ወደ ደረሰበት ሰዎች አልፈው እንዳይገቡ በቢጫ የማስጠንቀቂያ ምልክት አካባቢውን አጥረውታል። ዝናባማው ወቅት ቀስ እያለ እየገባ በመሆኑ የቆሻሻው ክምር ዳግም ሊናድ ይችላል የሚል ስጋት አለ። የከተማው ምክር ቤት አደጋው በደረሰበት አካባቢ 200 ሜትር ራዲየስ ውስጥ በሚገኙ ቤቶች የሚኖሩ ሁሉ ወደ ሌላ አካባቢ ሊዘዋወሩ እንደሚገባ ወስኗል። ፕሮስኮቪያ ናባፉ መኖሪያ ቤታቸው ግድግዳ ላይ በቀይ ቀለም ምልክት የተደረገ ሲሆን፣ ግቢያቸው በቢጫ ፕላስቲክ ታጥሯል። የ44 ዓመቷ የአራት ልጆች እናት በመኖሪያ ቤታቸው ሳህኖችና ብርጭቆዎች እየሰበሰቡ ነው ምልክቱን እንደምታዩት ከዚህ እንድንሄድ ትእዛዝ ተሰጥቶናል። ነገር ግን ይህ ለኛ ፍትሃዊ አይደለም። ከኛ ይልቅ ቆሻሻውን እያስቀደሙ ነው። ጠቅላይ ሚኒስትሩ ትናንት መጥተው ቤታቸው በቢጫ ፕላስቲክ የታጠረ ቤቶች ውስጥ የሚኖሩ በሙሉ ከአካባቢው ለቀው መሄድ እንዳለባቸው ትእዛዝ ሰጡ። አደጋ ውስጥ በመሆናችን በድንኳን ውስጥ ልንኖር ነው። ከዛ ንብረቶቼን፣ ቤቴን ያፈርሷቸው ይሆናል። ነገ ምን እንደሚሆን አናውቅም። ካሳ ሊከፍሉን ቃ ሊገቡ ይችላሉ። ከዚያ አምስት ሚሊዮን ሽሊንግ ሰጥተውን ዝም ይላሉ። ነገር ግን የሚሄድበት የለኝም። ፕሬዚደንት ዩወሪ ሙሴቬኒ ለአደጋው ሰለቦች ቤተሰቦች አምስት ሚሊዮን ሽሊንግ ወይም አንድ ሺ ሶስት መቶ ዶላር ገደማ ጉዳት ለደረሰባቸው ደግሞ አንድ ሚሊዮን ሽሊንግ ለእያንዳንዳቸው እንዲከፈል አዘዋል። ሁለት ሚሊዮን ገደማ ነዋሪዎች ባሏት የዩጋንዳ ዋና ከተማ ካምፓላ በየቀኑ 2500 ቶን ቆሻሻ ይመረታል። ከዚህ ውስጥ 1200 ቶን የሚሆነው ቆሻሻ በጭነት መኪና የሚሰበሰብ ነው። የተቀረው ይቃጠላል ወይም በየጉድጓዱ ይደፋል። በዩጋንዳ ብስባሽ፣ ወረቀት ወይም ፕላስቲክ አንዱ ከሌላው የሚለይበት ሥርዓት የለም። ከሙዝ ልጣጭ እስከ አሮጌ የኤሌክትሮኒክ ቁሳቁሶች አንድ ላይ ወደ ቆሻሻው ተራራ ይከመራሉ። የኬቴዚ የቆሻሻ መጣያ ለዓመታት ለካምፓላ ከተማ አስተዳደር ችግር ሲፈጥር የቆየ ነው። ከ28 ዓመታት በፊት በቦታው ቆሻሻ መጣል ሲጀመር በሦስት ተራራዎች መካከል የሚገኝ ጎርጓዳማ ስፍራ ነበር። ቆሻሻ የሚሰበስቡ ተሽከርካሪዎች ወደ ቦታው እያቀኑ ዝም ብለው የጫኑትን ያራግፋሉ። በሂደት የቆሻሻው ጥርቅም ግዙፍ ተራራ ፈጠረ። በተራሮቹ መካከል የነበረው ጎርጓዳማ ስፍራ ከሞላ 16 ዓመታት ተቆጥረዋል። በዚህ ምክንያት የከተማ አስተዳደሩ ጭምር አዲስ የቆሻሻ ማስወገጃ ስፍራ ማዘጋጀት እንደሚያስፈልግ እምነት አለው። ከስምንት ዓመታት በፊት ሙኮኖ በተባለ የከተማው ክፍል ቆሻሻ በአግባቡ ለማስወገድ የከተማ አስተዳደሩ አዲስ ቦታ መርጧል። ይሁንና የአካባቢው ሕግ አውጪዎችና ነዋሪዎች ውሳኔውን የተቃወሙ ሲሆን የቆሻሻ ማስወገጃውን ለመገንባት የሚያስፈልገው ገንዘብም አልተገኘም። በዚህም ምክንያት የካምፓላ ቆሻሻ በኬቴዚ መጠራቀሙ ቀጠለ። ሩዋንዳና ኬንያን መሰል ጎረቤት ሀገራት ቆሻሻ በመለየት ፕላስቲኩን መልሶ መጠቀም፣ ባዮጋዝ ማምረትና አትክልቶችን በማበስበስ ለማዳበሪያነት ማዋል ጀምረዋል። የዩጋንዳ መንግስት ግን በዚህ ረገድ ወደ ኋላ ቀርቷል። ብሔራዊ የቆሻሻ አወጋገድ እቅድ ይፋ የተደረገው ከአራት ዓመታት በፊት ነው። ይሁንና በገንዘብ እጥረት ምክንያት ተግባራዊነቱ እጅግ ዘግይቷል። ሙዋዳ ንኩይንጊ አካባቢውን በመወከል ምርጫ ተወዳድረው የዩጋንዳ ምክር ቤት አባል ናቸው። ተቃዋሚው ፓርቲያቸው ብሔራዊ የአንድነት መድረክ በኬቴዚ አካባቢ ተደማጭ ነው። አደጋው ከደረሰበት ቦታ አቅራቢያ ቦቲ ጫማ ተጫምተው የቆሙት ምዋዳ በመንግስት በኃይል ተበሳጭተዋል። ነዋሪዎችን ወደ ሌላ ቦታ ማዘዋወር ብቸኛው አማራጭ ሆኖ ሊቀርብ አይገባም። የቆሻሻ መጣያው ውጤታ ማስተዳደር ይፈልጋል። በዙሪያው የሚገኙ የመኖሪያ አካባቢዎችን ለአደጋ ሳያጋልጡ የቆሻሻ መጣያውን በአግባቡ የማስተዳደር ኃላፊነት አለባቸው። ለአደጋ እያጋለጠ የሚገኘው በአካባቢው የሚኖሩትን ብቻ አይደለም። ከቆሻሻው የሚወጣው በካይ ጋዝና አስቀያሚ ሽታ ርቀው የሚኖሩ ሰዎች ላይ ጭምር ተጽዕኖ እያሳደረ ነው። ስለዚህ ተገቢ ምርመራ ሊደረግ ይገባል የሚል እምነት አለን። ቀይ መስቀል አደጋው ከደረሰበት ቦታ ራቅ ብሎ በሚገኘው የኬቴዚ የመጀመሪያ ደረጃ ትምህርት ቤት ነጫጭ ድንኳኖች አዘጋጅቷል። አብዛኞቹ ሕጻናት የሆኑ ወደ 120 ገደማ ሰዎች በድንኳኖቹ ውስጥ ተቀምጠዋል አሊያም ጋለል ብለዋል። ከጀርባቸው ሰባት መጸዳጃ ቤቶች ይገኛሉ። ፍራሽ፣ የመጸዳጃ ቤት ወረቀት፣ ሳሙና እና የመሳሰሉ አስፈላጊ ነገሮች ከፍተኛ እጥረት አለ። ፕሮስኮቪያ ናባፉን የመሳሰሉና በመኖሪያ ቤታቸው መቆየት የተከለከሉ ሰዎች በየሰዓቱ ወደ መጠለያው ይደርሳሉ። ጆን ክሊፍ ዋማላ የዩጋንዳ ቀይ መስቀል ባልደረባ ናቸው። በዚህ 120 ሰዎች ይገኛሉ። አብዛኞቹ ህፃናትና ሴቶች ናቸው። አደጋው ከደረሰ በኋላ ስጋት ያለባቸው ለደህንነታቸው ሲባል ወደ ሌላ ቦታ እንዲዘዋወሩ ተመክረዋል። የጠቅላይ ሚኒስትሩ ጽህፈት ቤት ምግብ ያቀርባል። ቀይ መስቀል ምግብ ነክ ያልሆኑ እንደ ዮባ መከላከያ ጎበር ምንጣፍ፣ የማብሰያ ብረት ድስቶች፣ ሳህኖችና ሳሙና ያቀርባል። በበጎ ፈቃደኞች በኩል ሰዎች አልባሳት፣ የሴቶችና የህፃናት የንጽህና መጠበቂያዎች እንዲለግሱ ጥሪ ያቅርበናል። የኬቴዚ የቆሻሻ ማጠራቀሚያ ከአደጋው በኋላ ተዘግቷል። ተሽከርካሪዎች ቆሻሻ በቦታው ማራገፍ አይችሉም። በሳምንቱ መጀመሪያ በካምፓላ የተለያዩ አካባቢዎች ቆሻሻ ተከምሮ ይታይ ነበር። የሀገሪቱ ባለስልጣናት ተሽከርካሪዎች በ30 ኪሎ ሜትር ርቀት ላይ በሚገኘው የኢንቴቤ የቆሻሻ ማጠራቀሚያ ወስደው እንዲያራግፉ ትእዛዝ ሰጥተዋል። የኢንቴቤ የቆሻሻ ማጠራቀሚያ በአንጻሩ ከቪክቶሪያ ሐይቅ አጠገብ የሚገኝ ነው። የአካባቢ ደህንነት ተሟጋቾች እና የሀገሪቱ የዱር እንስሳት ባለስልጣን በቦታው የሚከምረው ቆሻሻ ሐይቁን እንደሚበክል አስጠንቅቀዋል። ዩጋንዳ ግን በአፋጣኝ የረዥም ጊዜ መፍትሄ ያስፈልጋታል።